በሚኖረን ቆይታ ሳምንታዊውን የመንፈስ ሳይት የተሰኘው ፕሮግራም ይዘንላችሁ ቀርብናል። ስለ አብሮነታችሁ ጌታ ይባርካችሁ እያል በቀጥታ ወደ መልእክቱ እንተላለፋለን። በስልክ መስመራችን 011551 1199 የውስጥ መስመር 242 ወይም 243 በመደወል በመልእክት ሳጥን ቁጥራችን ደግሞ ዓለም አቀፍ አድቬንቲስት ሬዲዮ የፖስታ ሳጥን ቁጥር 145 አዲስ አበባ ብላችሁ በመጻፍ ወይም ደግሞ በ0931670027 ላይ አጭር የጽሑፍ መልእክት በመላክ አስተያየቶቻችሁንና ጥያቄዎቻችሁን ብታደርሱን ልናስተናግዳችሁ በደስታ እንጠብቃችኋለን። ደውሉልን፣ ጻፉልን። ወደ ፕሮግራሙ እንተላለፍ። ጌታ ይባርካችሁ። የመንፈስ የእግዚአብሔር ቃል ሕያው ነው፣ የሚሠራ ሁለት አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው። ነፍስንና መንፈስን ጅማትንና ቅልጥምን እስኪለይ ድረስ ይወጋል፣ የልብንም ስሜትና ሐሳብ ይመረምራል። የተከበራችሁና የተወደዳችሁ አድማጮቻችን እንደገና ደግሞ የዚህን የራእየ ዮሐንስ መጽሐፍ ጥናት አፖካሊፕስ ይዤላችሁ እንድቀርብ የእግዚአብሔር ጸጋና የእግዚአብሔር መንፈስ ስለረዳኝ እግዚአብሔር የተመሰገነ ይሆን። በእያላችሁበት ደግሞ በጤናና በሰላም እግዚአብሔር አምላክ ጠብቆ እንደገና ደግሞ ይህንም ሁለተኛውን የአፖካሊፕስ መጽሐፍ ጥናታችንን እንድንቀጥል እግዚአብሔር ስለረዳን እግዚአብሔር የተመሰገነ ይሁን። ወደዚህ መጽሐፍ ሁለተኛ ክፍል ጥናት ከመሄዳችን በፊት አብረን እንድንጸልይ በያላችሁበት ጋብዛቸዋለሁ። በያለንበት አንገቶቻችንን ዝቅ አድርገን ለጌታ ክብር እና አመራር በጸሎት በፊቱ እንቀርባለን። እንጸልይ። እናመሰግናለን። ግሩምና ድንቅ የሆንክ ጌታ አምላክ ሁላችንም በያለንበት በሰላምና በጤና ጠብቀ ይህንን ድንቅ እና አስደናቂ የሆነ ምስጢር ያለበትን የቃልህን በረከት ለማጥናት ይህንን ጊዜና ሰዓት ስለሰጠህን ክብር ምስጋና ላንተ ይሁን። አሁንም በመካከላችን ተገኝተህ የዚህ በረከት ተካፋይ እንድንሆን እያንዳንዳችንን እርዳን። ቃልህ እንደሚል በማንበብ በመስማትና በውስጡ ያለውን በመጠበቅ የዚህ የመጨረሻ መጽሐፍ የመጽሐፍ ቅዱስ ክፍል ታላቅ በረከት እንዳለው ይናገራልና የዚህ በረከት ዛሬ በየስፍራው ሆነው የሚያዳምጡ የሚሰሙና አብረው የሚያነቡ ሁሉ እንዲደርሳቸው በጌታ በኢየሱስ ክርስቶስ ስም እጸልያለሁ። ጊዜያችንን ሁሉ ተረከብ፣ አብረህኑን በኢየሱስ ስም አሜን። አፖካሊፕስ ባለፈው እንደተነጋገርነው አፖካሊፕስ ማለት ራእይ ወይም መገለጥ ማለት እንደሆነ ቃሉን ስንተረጉም ተመልክተናል። የግሪክ ቃል ነው። ስለዚህ ይህ ደግሞ ስያሜ ለመጨረሻው የመጽሐፍ ቅዱስ መጽሐፍ ወይም ለራዕየ ዮሐንስ መጽሐፍ የተሰጠ መሆኑን አብረን ተመልክተናል። ይህ መጽሐፍ የተሰጠበትን ዋናው ምክንያት ነው ደግሞ ዛሬ የምንመለከተው ዋናው ምክንያት ምንድን ነው የሚለውን ነው የምንመለከተው። ርዕሳችንም ዘመኑ ቀርበዋል ይላል፣ ዘመኑ ቀርቧል። ቀጥታ ሄደን ስንመለከት ዮሐንስ በፍጡም ደሴት ላይ ሆኖ ሲጽፍ የመጀመሪያ ቃል የመጀመሪያ ቃል ከመጽሐፍ ቅዱስ ከዚህ ክፍል ውስጥ የመጀመሪያ ቃሉ ይህ ነበረ። ቁጥር አንድ ምዕራፍ አንድ ቁጥር አንድ ላይ እንደዚህ ነው የሚለው፣ ቶሎ ይሆን ዘንድ የሚገባውን ለባሮቹ ያሳይ ዘንድ እግዚአብሔር ለክርስቶስ የሰጠው በእርሱም የተገለጸ ይህ ነው፣ ኢየሱስም በመልአኩ ልኮ ለባሪያው ለዮሐንስ አመለከተ ይላልና፣ ዋናው ይሄ መጽሐፍ የተሰጠበት ዋናው ምክንያት ቶሎ ይሆን ዘንድ የሚገባውን ነገር ለባሮቹ ያሳይ ዘንድ ነው። የፍጻሜው ዘመን የዚህ ምድር የኃጢአት ዘመን የሚያበቃበትን የዘመኑን ፍጻሜ ለማሳየት ለዮሐንስ እንደተሰጠ፣ ዮሐንስ ደግሞ ለራሱ እንዳላስቀረው ለሰባቱ አብያተ ክርስቲያናት እንደጻፈው ይናገረራል እና ለምንድን ነው እግዚአብሔር ይህንን ትንቢት ቃል ወይም ይህንን ግሩም ድንቅ የሆነ ራእይ የሰጠን፣ የክርስቶስ ራእይን ለእኛ አሳልፎ የሰጠበት ምክንያት ምንድን ነው ብለን ስንመለከት በዳንኤል ምዕራፍ 2 ቁጥር 28 ላይ ነገር ግን ሚስጢርን የሚገልጥ አምላክ በሰማይ ውስጥ አለ። እሱም በኋለኛው ዘመን የሚሆነውን ለንጉሱ ለላቡከነጾር አስታወቀው። እሱ ግን ጠፍቶት ነበር። ዳንኤል እንደገና ተሰጥቶት ያንን እንደገለጸ መጽሐፋችን ላይ እንመለከታለን። ስለዚህ ዋናው ዓላማ በዘመን መጨረሻ ወይም ደግሞ ዘመን ሲያበቃ በኋለኛው ዘመን የሚሆነውን ነገር ለእኛ ያሳውቅ ዘንድ ወንድሞቼና እህቶቼ በዚህ በኋለኛ ዘመን የሚሆነውን ነገር ማወቅ የማይሻ አለ? ምንድን ነው የዓለም ፍጻሜ? የብዙ ሰዎች ጥያቄ ነው። የህይወት ፍጻሜ ምንድን ነው? የዚች ዓለማችን የመጨረሻ መዳረሻ ምንድን ነው? ደቀ መዛሙርቶች የክርስቶስ ኢየሱስ ዳግም ምጽዓት የዚህ የኃጢአተኛው ዓለም መጨረሻ መሆኑን አስተዋሉ። የዚህም ጊዜ በማቴዎስ ወንጌል ምዕራፍ 24 ቁጥር 3 ላይ ወደ ኢየሱስ ቀርበውም እነርሱም በደብረ ዘይት ተራራ ተቀምጦ ሳለ ቀረቡትና ደቀ መዛሙርቱ ለብቻውም ወደ እርሱ ቀርበው ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክትስ ምንድን ነው አሉት። ምንድነው አሉት እና ክርስቶስ በማቴዎስ ምዕራፍ 24 ላይ የመጨረሻው ዘመን ምልክቶች ምን እንደሆኑ አንድ በአንድ እንደገለጸላቸው ከመጽሐፍ ቅዱሳችን እንመለከታለን። ይህንን ከራዕይ ዮሐንስ መጽሐፍ ትንቢቶች በጣም ኃይለኛ ከሆኑት ትንቢቶች በተለይ እነዚህ ሰባቱ ማኅተቦችና ሰባቱ መለከቶች በሚለው ርዕሳችን ውስጥ ወደፊት አብረን እናጠናለን። አብራችሁን ብቻ እንድትቆዩ ነው የምንጋብዛችሁ። ጥናታችን በቀጠለ ቁጥር የበለጠ ትንቢት ውስጥ የበለጠ እውነት ውስጥ እየገባን ስለምንሄድ አብራችሁን፣ እንድትከታተሉን ይህ ፕሮግራም እንዳመልጣችሁ በዚህ አጋጣሚ ላሳስባችሁ እፈልጋለሁ። ስለዚህ ዮሐንስ አሁን ያለውንና ከዚህ በኋላ ይሆን ዘንድ ያለውን ነገር ነው የገለጸለት። በራ ዮሐንስ ምዕራፍ 1 ቁጥር 19። እንግዲህ ይሄ መጽሐፍ ስናነብ ስንሰማ እንባረካለን። የእኔን ድምፅ በየስፍራው ስትሰሙ ትባረካላችሁ። እንደገና ደግሞ አብራችሁን ስታነቡን ትባረካላችሁና ራ ዮሐንስ ምዕራፍ 1 ቁጥር 19 እንደዚህ ይላል። አብረን እናንበው። እንግዲህ ያየኸውን፣ አሁንም ያለውን፣ ከዚህም በኋላ ይሆን ዘንድ ያለውን ጻፍ ዋው ግለት አደረገለት በቃ በራይ እና እንዳመልጣት ጻፍ እያንዳንዱን ጻፍ ኤግዚቢት አድርጎ ጽፎ ለምን አስቀረው ለእኔና ለእናንተ በረከቱ እንዲተርፈን እግዚአብሔር ዓላማና ዕቅድ እንደሆነ እንመለከታለን በራ ዮሐንስ ምዕራፍ 22 22 ምዕራፍ ነው ያለው ይህ የራ ዮሐንስ መጽሐፍ ቁጥር 20 ላይ ይህንን የሚመሰክር ይህንን የሚመሰክር አዎ በቶሎ እመጣለሁ ይላል። አሜን ጌታ ኢየሱስ ሆይ ና። አሜን ይህንን የሚመሰክር እንግዲህ የመጨረሻው ዘመን ጉዳይ፣ የዘመን ፍጻሜ ጉዳይ ዘመኑ ስለደረሰ ዘመኑ ሊፈጸም ስለሆነ ነው የሚለው መጽሐፉ ዘመኑ ሊፈጸም ስለሆነ፣ ዘመኑ ሊያልቅ ስለሆነ በቶሎ ይመጣል ጌታ ኢየሱስ ክርስቶስ ስለዚህ ጻፈው እና አስተላልፈው ብሎ እንደነገረው እንመለከታለን። ዘመኑ ቀርቧል። የፍጻሜው ዘመን ቀርቧል። ዛሬ ዘመኑ እንደመጣና እንደቀረበ እንዳበቃ ልናውቅና ልንረዳ ይገባናል። በራ ዮሐንስ ምዕራፍ 22 ቁጥር 7 ላይ እንደዚህ ነው የሚለው እነሆ በቶሎ እመጣለሁ። የዚህን መጽሐፍ ትንቢት ቃል የሚጠብቁ ብፁዓን ናቸው። አብረን እናንብበው እነሆ በቶሎ እመጣለሁ የዚህን መጽሐፍ ትንቢት ቃል የሚጠብቁ ብፁዓን ናቸው አለኝ ይላል። ቁጥር ስድስት ላይ ቀደም ብሎ ምን ይለዋል? እርሱም እነዚህ ቃላት የታመኑና እውነተኛ ናቸው። የነቢያትን መንፈስ ጌታ አምላክ በቶሎ ሊሆን የሚገባውን ነገር ለባሮቹ እንዲያሳይ መልአኩን ሰደደ። እንግዲህ ሰማይ ትኩረት ሰጥቶታል፣ ይህን ጉዳይ እጅግ በጣም ትኩረት ሰጥቶታል፣ እጅግ አጽንኦት ሰጥቶታል። ስለዚህ መልአኩን አንቀሳቅሶ ወደ ዮሐንስ ላከው። መልአኩ ይህንም መልእክት ይዞ ወደ ዮሐንስ መጣ። ዮሐንስም ለራሱ አላስቀረውም፣ ለእኔና ለናንተ አስተላለፈው እና ሲያስተላልፍ ጌታ ጌታችን የእኛ አምላክ መልእክቱን ሲልክለን በታላቅ መለኮታዊ ሰላምታ ነው የላከልን። ታላቅ ሰላምታ ከታላቁ አምላክ ነው የተላከልን። ይህንን ታላቅ ሰላምታ ከታላቁ አምላክ በዚህ ግሩም ድንቅ አስደናቂ በሆነ መጽሐፍ ስናነበው በረከትን በሚሰጠው መጽሐፍ ላይ ተመዝግቦ እናያለን። በራዕይ ዮሐንስ ምዕራፍ 1 ከቁጥር አራት እስከ አምስት ድረስ እንደዚህ ይላል። ዮሐንስ በኢስያ ላሉ ሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣውም በዙፋኑ ፊት ካለው ከሰባቱ መናፍስ ከታመነው ምስክር ከሙታንም በኩር የምድር ነገሥታት ገዢ ከሆነው ሰላምታ አመጣለን። ሰላምን የሚያመጣ መልእክት ይዞ ልንመጣ ሰላም ከእግዚአብሔር ጋርና ሰላም ከሰዎች ጋር የሚያመጣውን ግሩም ድንቅ መልእክት ይዞ ልንመጣ እግዚአብሔር የተመሰገነ ይሁን። ይህንን መልእክት የላከልን ይህ ታላቅ የሆነው የሰላም አምላክ ጌታችን ኢየሱስ ክርስቶስ ነው። በዚሁ በራ ዮሐንስ ምዕራፍ አንድ ቁጥር አምስት ላይ ያለ ምክንያት እንደወደደን ተጽፎ እናያለን። እስቲ ግሩም ድንቅ የሆነውን በረከት የሚሰጠውን ቃል አብረን እናንብብ። ራ ዮሐንስ ምዕራፍ አንድ ቁጥር አምስትና ስድስት ለወደደን ከኃጢአታችንም በደሙ ላጠበን መንግሥትም ለአምላኩና ለአባቱም ካህናት እንድንሆን ላደረገን ለእርሱ ከዘላለም እስከ ዘላለም ድረስ ክብር ኃይል ይሁን አሜን። ወንድሞቼና እህቶቼ ይህ ቃል በሕይወታችን በረከትን ያመጣል። ብዙ ሰዎች በዚህ ዓለም ላይ በሕይወታቸው ሙሉ በዚህ በአጭር ዕድሜ ዘመናቸው ሁሉ በበደለኝነት፣ በጭንቀት ያለ እረፍትና ያለ ሰላም ሲመላለሱ ይኖሩና ወደ ፍጻሜ ይደርሳሉ። እግዚአብሔር ግን ይህንን ፍጻሜ የደስታና የእርፍት ሊያረግላቸው ይህንን ግሩም ድንቅ የሆነውን የራዕየ ዮሐንስ መጽሐፍ ሰጠ። ብዙዎች አላዩትም። ብዙዎች አላነበቡትም እየተጨነቁ በዚህ ውስጥ ያልፋሉ። ራዕየ ዮሐንስ መጽሐፍ ግን ኢየሱስ ክርስቶስ በሚሞተው በግ የተመሰለ እና ለዚህ በደለኝነት ሁሉ ታርዶ ዋጋውን እንደከፈለ መጽሐፍ ቅዱሳችን ይመሰክርናል። ክርስቶስ በራዕየ ዮሐንስ መጽሐፍ ውስጥ ከሀያ ሰባት ጊዜ በላይ ነው በግ ተብሎ የተጠቀሰው በግ ያውም የታረደው በግ በመባል የተጠቀሰው በራ ዮሐንስ ምዕራፍ አምስት ቁጥር ስድስት ላይ ያለውን አብረን እናነባዋለን። እንደዚህ ይላል። ራ ዮሐንስ ምዕራፍ አምስት ቁጥር ስድስት በዙፋኑና በአራቱም እንስሳቶች መካከል፣ በሽማግሌዎችም መካከል እንደ ታረደ በግ ቆሞ አየሁ። አየሁት አየሁት ዋው ክርስቶስ ኢየሱስ በሰማያዊ ስፍራ እንደታረደ በግ አየሁት፣ እንደታረደ በግ ቆሞ አየሁት። ይህ የሚያረጋግጠው ምንድን ነው? የኃጢአት ዕዳ በሙሉ በታረደው በግ አማካኝነት መከፈሉን ነው የሚያረጋግጠው። ዋጋውን ለማረጋገጥ በነዛ በአራቱ እንስሳቶችና በሽማግሌዎቹ መካከል የታረደ በግ ታይተዋል። ወንድሞቼ ና እህቶቼ የተከፈለ ዋጋ የከፈለው በግ ታይተዋል። ስለዚህ ደስ ሊለን ይገባል። ራ ዮሐንስ ምዕራፍ አምስት ቁጥር ስድስት ደግሞ እንደዚህ ይላል፣ እናንብበው አብረን ለበረከት አብረን እናንብበው። ሰባትም ቀንዶችና ሰባት ዓይኖች ነበሩት፣ እነርሱም ወደ ምድር ሁሉ የተላኩ መናፍስ የእግዚአብሔር ናቸው ይላል እና ጌታችን ኢየሱስ ክርስቶስ ዋጋ እንደከፈለ መንፈስ ቅዱስ ወደ ምድር ሁሉ ይህንን መልእክት እንደላከ ነው ይህ ክፍል የሚያሳየን እስቲ አንድ ጊዜ አብረን ወደ ኤደን ገነት ወደ አዳምና ሔዋን ወደ ጥንቱ ጉዳይ እንመለስና አንዳንድ ነገሮችን እንመልከት። በዘሌዋውያን ምዕራፍ 17 ቁጥር 11 ላይ ደም ከሕይወቱ የተነሳ ያሰረያል ይላል። አዳምና ሔዋን ኃጢአት በሰሩ ጊዜ፣ ሞት ባልነበረበት ጊዜ፣ ደም በማይፈስበት ጊዜ ጌታችን ኢየሱስ ክርስቶስ ተደብቀው ባሉበት እና የበለስ ቅጠል ለብሰው ባሉበት ወደ እነሱ መጥቶ አንድ በግ መሥዋዕት በማድረግ የበጉን ቆዳ እንደሰጣቸውና እንዳለበሳቸው ቆዳም ቁርበትም እንዳለበሳቸው መጽሐፍ ቅዱስ ይናገራል ደም ፈሰሰ ለመጀመሪያ ጊዜ ደም ለምን ደም ደም የህይወት ማዕከል ወይም ህይወትን የሚወክል መሆኑን መጽሐፍ ቅዱስ በተደጋጋሚ በተለይ ዘሌዋውያንና በዘዳግም መጽሐፍቶች ላይ ይነግረናል። ስለዚህ ያ ህይወት የማን ህይወት እንደሆነ መጽሐፍ ቅዱስ ይመሰክረልናል። ዮሐንስ ወንጌል የዮሐንስ መልእክት ምዕራፍ አምስት ቁጥር 11 እና 12 እንደዚህ ይላል፣ እግዚአብሔር የዘላለም ህይወት እንደሰጠን ይህም ህይወት በልጁ እንዳለ ምስክሩ ይህ ነው። ልጁ ያለው ህይወት አለው፣ የእግዚአብሔር ልጅ የሌለው ህይወት የለው። ያ ከክርስቶስ ኢየሱስ የፈሰሰው ደም ሕይወትን ነው የሚወክለው፣ ሕይወትን። ስለዚህ ክርስቶስ ኢየሱስ ደሙን ሲያፈስልን የዛን ጊዜ ሕይወቱን ለእኛ አሳልፎ እንደሰጠ መጽሐፍ ቅዱስ ይነገራል። ኦ አዳምና ሔዋን በመጀመሪያ መጽሐፍ ቅዱስ እንደሚያዘው ኃጢአተኛው ነው በጉን የሚሰው፣ ኃጢአት የሠራው እሱ በበጉ ላይ እጁን ይጭንና ያንም በግ ያርዳል። እና ይህ አሁን በየጊዜው በየዓመት ባሉ በየጊዜው ብዙ እንስሳቶች በሚገደሉበት ምድር ውስጥ ሆነን ምንም ላይመስለን ይችላል። ነገር ግን በአዳምና ሕዋን የሕይወት ተሞክሮ ግን ገብተን ብንመለከተው ሞት ባልነበረበት ደም ባልፈሰሰበት ጊዜ የመጀመሪያውን በግ መሥዋዕት አድርጎ አዳም ሲያቀርብ ሳለ ምን ያህል ልቡ ተሰብሮ ይሆን? ውስጡ ምን ያህል ተላውሶ ይሆን? የሕይወት ለውጥ መምጣቱን እንዴት አድርጎ አስተውሎት ይሆን? ይሄ በጣም አርጎ የሚያስጨንቅ ነበረ። ሮሜ ምዕራፍ 6 ቁጥር 23 የኃጢአት ዋጋ ወይም የኃጢአት ደሞዝ ሞት ነውና ይላል። ግድ ነው፣ ሞት ነው። ሞት መራራ ቢሆንም አስጨናቂ ቢሆንም ሞት ነው። ያ በግ ምንም ባልሰራው በደል በኃጢአት ምክንያት የመጀመሪያውን ሞት ቀመሰ። ይህ አገልግሎት ቀጠለ። መጽሐፍ ቅዱስ ሲናገር በመዝሙረ ዳዊት ምዕራፍ 77 ቁጥር 13 ላይ አቤቱ መንገድህ በመቅደስ ውስጥ ነው ይላል። ቤተ መቅደስ ተቋቋመ። የኃጢአት ስርየትን ለማድረግ ሰዎችን ከኃጢአት የሚወጡበትን መንገድ ለማሳየት እግዚአብሔር ቤተ መቅደስን ስሩልኝ አለ። በዘጸአት ምዕራፍ 25 ቁጥር 8 ላይ ቤተ መቅደስን ስሩልኝ፣ ድንኳንን ስሩልኝ በመካከላችሁ አድር ዘንድ ብሎ እንደጠየቀ እንመለከታለን እና ይህ የሚያሳያው ኃጢአት ስርየት እንዴት እንደሚሆን ነው። ድንኳኑ ወይም ታቦት ያለበት ቤተ መቅደስ በመካከል ይሆንና የእስራኤል ሰዎች በዙሪያው ድንኳናቸውን ተክለው ይቀመጣሉ ወይም እዛ ይሆናሉ። ይህ ማለት ምን ማለት ነው? ምን ማለት እንደሆነ በዘላዋን መጽሐፍቶች ላይ በዝርዝር ስለዚህ ጉዳይ ተጠቅሶ እንመለከታለን። በአጭሩና ግን የራ መጽሐፍ ለማስተዋል ያህል በምናጠናበት ጊዜ ይህ ምን ማለት እንደሆነ አብረን እንመለከታለን። አንድ ኃጢአተኛ ኃጢአት በሚሰራበት ጊዜ ኃጢአቱን ለመናዘዝ ምንም ነቁጣ የሌለበት ወይም ያልቆሰለ ወይም ቀንዱ ያልተሰበረ ወይም ራዩ ላይ ቁስል የሌለበት ንጹሕ በግ መርምሮ ይዞ ወደ ቤተ መቅደስ ይዞት ይመጣል። ዋው ያ በግ ምንም የሚያውቀው ነገር የለም ወዴት እንደሚሄድ አያውቅም። እየተነዳ በኃጢአተኛው ወደ ቤተ መቅደስ ይገባል። ቤተ መቅደስ ግቢ ውስጥ ከገባ በኋላ እንደምትመለከቱት ኃጢአተኞች ሁሉ ኃጢአታቸውን ለመናዘዝ ሰልፍ ይዘዋል። በጎቻቸውን እየነዱ መስዋዕታቸውን ይዘው በካህኑ ፊት ይቀርባሉ። ከዛ ካህኑ የሚያደርገው ምንድነው? ኃጢአተኛው ሰው በዚህ በበጉ ላይ ንጹሕ በሆነው በግ ላይ ምንም ነገር በማያውቀው በግ ላይ በዋሁ በግ ላይ እጁን ጭኖ ኀጢአቱን እንዲናዘዝበት ያደርጋል። ከዛ በኋላ በሥርዓቱ መሠረት ከዚህ ኀጢአተኛ ሰው ወደ በጉ ንጹሕ ወደ ሆነው በግ ኀጢአት እንደሚተላለፍ መጽሐፍ ቅዱሳችን ይነግረናል። ከዛ ሰውየው በደለኛው ሰውዬ ነፃ ይሆናል። ኀጢአቱን ማን ይሸከማል? በጉ ይሸከማል። ከዛ ኀጢአትን የተሸከመው ይህ ንጹሕ በግ ኀጢአተኛ ይሆናል። ኀጢአተኛ በመሆኑ ምክንያት ኀጢአት የሰራች ነፍስ እሷ ሞት ይገባታል ስለሚል ይህ በግ መሥዋዕት ይሆናል ወይም ይታረዳል። ከታረደ በኋላ ካህኑ ከበጉ የፈሰሰውን ደም በገበቴ አድርጎ ወደ መቅደስ ውስጥ ይዞት ይገባል። ከዛ በኋላ በመቅደሱም በመጋረጃው ፊት ለፊት በቅድስተ ቅዱሳኑና መቅደሱም በሚለየው መጋረጃ ፊት ለፊት ሆኖ ይህንን ደም ይረጫል ይረጫል። ሕጉ ያለው በመጋረጃው በስተጀርባ በኩል ነው። ምን እያለ ነው ካህኑ? ይህ ሰውዬ ኀጢአት ሰርቷል፣ የኀጢአቱ ዋጋ ተከፍሏል፣ ደሞም ይኸው ብሎ መጋረጃው ላይ ያንን ያስተላልፈዋል። በዘሌዋውያን ምዕራፍ 5 ቁጥር 5 እና 6 ላይ ከእነዚህ ነገሮች በአንዲቱ በደለኛ ሲሆን የሰራውን ኀጢአት ይናዘዝ፣ ስለ ስለሰራውም ኀጢአት ለእግዚአብሔር የበደል መሥዋዕት ያምጣ። እቺ ናት የበደል መስዋዕት ሆና የምትቀርበው በግ። ምንም ኃጢአት ያልሰራችው እሷ በኃጢአተኛው ምትክ የበደል መስዋዕት ሆና ወደ ቤተ መቅደስ ትቀርብና ለኃጢአት ዋጋ የሆነውን ሞት በኃጢአተኛው ምትክ ትሞታለች። ከዛ ደሙ ለማሰሪያ ወደ ቤተ መቅደስ ይገባል። መዝሙረ ዳዊት ምዕራፍ 32 ቁጥር አንድና ሁለት እንደሚል ኃጢአቴን ለአንተ አሳወቅኩ በደሌንም አልሸፈንኩም፣ ለእግዚአብሔር መተላለፌን እነግራለሁ። አንተም የበደሌን ኃጢአት ተውክል እግዚአብሔር የተመሰገነ ይህንን ሥርዓት በማድረግ ብቻ ኃጢአታቸውን እግዚአብሔር ይቅር ይላቸው ነበር ኃጢአታቸውን ይተውላቸው ነበር ኃጢአታቸው ወደ ቤተ መቅደስ ውስጥ ይተላለፍ እንደነበረ እንመለከታለን ስለዚህ ይህ የሚታረደው በግ ወይም መሥዋዕት የክርስቶስን ደም የሚወክል ነው ጌታችን የኢየሱስ ክርስቶስን የሚያሳይ ነው ጌታችን ኢየሱስ ክርስቶስ ንጹሕ ኃጢአት ያልተገኘበት ፍጹም እንደሆነ ሁሉም መስክረዋል። ምንም በደል እንዳልተገኘበት፣ በደል የሌለበት ንጹውን ሰው አሳልፈን ሰጠናል። ምንም በደል የሌለበት መሆኑን ተረጋግጧል። ነገር ግን እሱ በመስቀል ላይ የሞተው ስለእኔና ስለ እናንተ፣ የእሾህ አክሊል የደፋው እጆቹና እግሮቹ በሚስማር የተቸነከሩት ስለ እኔና ስለ እናንተ ኃጢአት ነው። ጌታችን ኢየሱስ ክርስቶስ ገና ገና ወደ ምድር ሳይመጣ ከ ሰባት መቶ ዓመት በፊት ይህ እንደሚሆን በትንቢት ተነግሮ እናነባለን። ስለዚህ የይቅርታ ደረጃዎች ወይም የበደለኝነት ማስወገጃ ሁኔታዎች እነዚህ አራት ስቴፖች ናቸው ወይም አራት ደረጃዎች ናቸው። አንደኛ ኃጢአታቸውን ያውቃሉ በደለኞቹ። ሁለተኛ ኃጢአታቸውን ይናዘሳሉ። ሦስተኛ ይቅርታን ይቀበላሉ። አራተኛ የእግዚአብሔርን ተስፋ ያምናሉ። ይሄ እንግዲህ ለዘመናት ሰዎች ሲከተሉት የነበረና አሁንም በኢየሱስ ክርስቶስ አማካኝነት የምናገኘው ነው። የብሉይ ኪዳን መሥዋዕት ወደ ኢየሱስ ክርስቶስ መሥዋዕት የሚያመላክቱ ናቸው። ያ የዋህ በግ ቀደም ሲል እንዳነበብነው በዮሐንስ ወንጌል ምዕራፍ 1 ቁጥር 29፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የተባለው ጌታችን ኢየሱስ ክርስቶስ እንደሆነ በመጽሐፍ ቅዱሳችን ይመሰክርልናል። ስለዚህ ልክ እንደዛ የዋህ በግ ክርስቶስ ያለምንም ኃጢአት ወደ መስቀል ሄደ። ለእኔና እናንተ የኃጢአት ሸክማችንን ተሸክሞ በመስቀል ላይ ሞተልን። ስለዚህ እያንዳንዱ በግ ወይም እያንዳንዱ መሥዋዕት ወደ ፊት ወደ ክርስቶስ የሚያመላክቱ እንደነበሩ መጽሐፍ ቅዱሳችን ይመሰከረልናል። ዮሐንስ ወንጌል ምዕራፍ 1 ቁጥር 29 እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይላል። በራእይ የተገለጸው በግ ዛሬ ያንተን የኔን ያንቺን በደል የተሸከመው ክርስቶስ ኢየሱስ ነው። እግዚአብሔር የተመሰገነ ይሁን። ይህንን ነው የሚገልጽልን የራእይ ዮሐንስ መጽሐፍ። ስለ ኢየሱስ ክርስቶስ በግ መሆንና ስለ ኢየሱስ ክርስቶስ መሥዋዕት መሆን ነው የሚያሳየን የራእይ ዮሐንስ መጽሐፍ። ስለዚህ በኢሳይያስ ምዕራፍ 53 ከቁጥር አራት ጀምሮ ክርስቶስ ኢየሱስ ከመምጣቱ በፊት ከመወለዱ በፊት ከቤተልሔም ውስጥ ከመወለዱ በፊት ኢሳይያስ ይህንን ተንብዮ ነበረ። እንደዚህ ይላል። ወንድሞቼና እህቶቼ ትልቅ በረከት ስላለው አብረን እንመልከት። በያላችሁበት በመጽሐፍ ቅዱሳችሁን በኢሳይያስ ምዕራፍ 53 ላይ ከፍታችሁ ከቁጥር አራት ጀምሮ ያለውን አብረን እንድናነብ ጋብዛችኋለሁ። ኢሳይያስ ምዕራፍ 53 ከቁጥር አራት ጀምሮ በእውነት ደዌያችንን ተቀበለ ሕመማችንንም ተሸክሟል። እኛ ግን እንደ ተቸገረም ቈጠርነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደኅንነትም ተግሣጽ በእርሱ ላይ ነበረ፣ በሱ ቁስል እኛ ተፈወሰ። እኛ ሁላችን እንደ በጎች ተቅበዝብዘን ጠፏል፣ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ፣ እግዚአብሔር የሁላችንን በደል በእርሱ ላይ አኖረ። ተጨነቀ ዘቃይ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤም ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ኦ ወገኔ በተለያየ ቦታ ሆናችሁ ይህንን ወንድሞቼና እህቶቼ ክርስቶስ ፍጹም የሆነ እንከን የማይወጣለት የኃጢአታችንን ዋጋ በመስቀል ላይ ከፈለ። ዛሬ ከበደል ነፃ ለመሆን በመጀመሪያ በደለኛ መሆናችንን ማወቅ ይኖርብናል። ሮሜ ምዕራፍ 6 ቁጥር 23 የኃጢአት ደሞዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በክርስቶስ በኢየሱስ በጌታችን የዘላለም ሕይወት ነው ይለናል። እግዚአብሔር የተመሰገነ ይሁን። ወደ ክርስቶስ ከመጣሁና ኃጢአቴን ከተናዘስኩ የበደል ሸክም ከኔ ይወገዳል። እግዚአብሔር ይመስገን። ሁላችሁም በያላችሁበት በአሁኑ ሰዓት ወደ ክርስቶስ መጠን ኃጢአታችንን ከተናዘዝ የበደል ሸክም እግዚአብሔር አምላክ ከእኛ ያስወግደዋል። ይህ ብቻ አይደለም ወንድሞቼ ና ውጭ እርሱ የሾህ ዘውድ ጭኖ እኛ የህይወት አክሊል እንድንጭን ያደርገናል። እግዚአብሔር ይመስገን። እርሱ የሾህን ዘውድ የጫነው እኔና እናንተ የክብር አክሊልን እንድንጭን ነው። እግዚአብሔር የተመሰገነ ይሆን። እንጸልይ። ቅዱስና ቸር ሩና ፈቃሪ የሆንክ ሰማይ አባታችን በዚህ ጊዜ ደግሞ እኔና ወገኖቼ በያለንበት ሆነን ግሩም ድንቅ የሆነውን ተስፋ ያለበትን ይህንን የራይ ዮሐንስ መጽሐፍ እንድናነብና በራይ ዮሐንስ መጽሐፍ ላይ ደግሞ የተጠቀሰው የሚያነቡ የሚሰሙና በውስጡ ያለውን የሚጠብቁ የተባረኩ ናቸው ተብሎ የተባለው ተስፋ በየቤታችን፣ በየልባችን፣ በየህይወታችን እንዲገባ ፍቃድህ ስለሆነ ክብር ምስጋና ለአንተ ይሁን። የሰማይ አባት አንተ የወደድከን ከኃጢአታችንም በደምህ ደግሞ ያጠብከን ለመንግሥትህም ለአባትህም ካህናት እንድንሆን ላደረግከን አሁንም ከዘላለም እስከ ዘላለም ድረስ ክብር፣ ኃይል ይሁን፣ አሜን። ወንድሞቼና እህቶቼ፣ የራዕየ ዮሐንስ መጽሐፍ ጥናታችንን እንቀጥላለን። በሚቀጥለው ጊዜ ሦስተኛውን ክፍል ደግሞ ይዘን እስከምንባረክ ድረስ ሁላችሁም በያላችሁበት በጤናና በሰላም እንድትቆዩ ምኞቴና ጸሎቴ ነው። ሰላም።